የትግራይ ክልል መንግስት ባወጣው መግለጫ ባለፉት ስምንት ወራት በክልሉ ሕዝብ ላይ የዘር ማጽዳት ዘመቻ ያለውን መፈጸሙ በመግለጽ ይህም ዓለም አቀፍ ተቋማትና መገናኛ ብዙሀን ያጋለጡት ጉዳይ ነው ብለውታል። አሁንም እነዚህ ኃይሎች በትግራይ ሕዝብ ላይ ሲያካሄዱት የቆዩትን ተግባር ለመቀጠል በትግራይ ሕዝብ ላይ ጥላሸት የመቀባት ጉዳይ ተያይዘውታል ብሏል መግለጫው። መግለጫው ቀጥሎ ዘመቻ አሉላ አባ ነጋ ተብሎ በተሰየመ የማጥቃት ዘመቻ የኢትዮጵያ መከላከያ ኃይል ከትግራይ ክልል ተመቶ እንዲወጣ ከተደረገ በኋላ የአማራ ክልል መንግስት የአማራ ህዝብ ከትግራይ ህዝብ ጋር ደም ለማቃባት እየሰራ ነው ሲል ከሷል። በተጨማሪም ታጣቂዎች ወደ ትግራይ እያስገባ ነው ብሏል መግለጫው። የትግራይ ክልል መንግስት ለህዝብ ስለሚያስብ እና ከአማራ ህዝብ ጋርም ደም መፋሰስ አይፈልግም ሲል አስታውቋል። ሆኖም ግን ለትግራይ ህዝብ ጥቅም ሲባል ህጋዊ እርምጃ ይወሰዳል በማለት ነው የገለጸው። ስለዚህም የአማራ ክልል ልዩ ኃይልና ሌሎች ታጣቂዎች ከትግራይ ክልል በአስቸኳይ እንዲወጡ እንዲሁም ወደ ክልሉ እየገቡ ያሉ ሚሊሻዎችና ታጣቂዎች ከስሜት ወጥተው ተረጋግተው በማሰብ የሚያደርጉትን እንቅስቃሴ ሊያቆሙት ይገባል ሲል ነው መግለጫው ያስታወቀው። ይህ ካልሆንም አስፈላጊ እርምጃ እንወስዳለን። ለሚፈጠር ማንኛውም ሰብአዊና የንብረት ጉዳትም የአማራ ክልል መንግስትና እንዲሁም መግለጫው የትምክህት ኃይሎች ያላቸውን ኃላፊነት ይወስዳሉ ብሏል። Amirka don mulgita su baham